ጠና ይስጥልን የማህበራዊ ድረገጾችን የምንፈትሽበት መሰናዶ ተጀምሯል። የኦሮሞ ማህበረሰብ የሚከተለው የገዳ ባህላዊ የአስተዳደርና የስልጣን ሽግግር በተባበሩት መንግስታት የትምህርት፣ የሳይንስና የባህል ድርጅት ወይም ዩኔስኮ የማይዳሰስ ቅርስነት ተመዝግቧል። በዚህ ጉዳይ ላይ በርካታ ኢትዮጵያውያን አስተያየቶቻቸውን በማህበራዊ ድረገጾች አስፍረዋል። ኃይለ ሚካኤል ለማ በፌስቡክ ገጹ የገዳ ስርዓት እንደ ስርዓት እውቅናና ጥበቃ የሚገባው ሀብታችን ነው። በዓለም ደረጃ ተገቢውን እውቅናና ክብር ያገኘ መሆኑ የሚያኮራ ነው ሲል የሚል ጽፏል። ሁንዴ ዱጋሳ የገዳ ስርዓት አገር በቀል አፍሪቃዊ የአስተዳደር ስርዓት ነው። ስርዓቱን ላጠኑ፣ ለሰነዱና ላስተዋወቁ ሁሉ እንኳን ደስ አላችሁ። ፕሮፌሰር አስመሮም ለገሰና የምርምር ባልደረቦቻቸው በዚህ ሰዓት ይታሰቡኛል ሲል ሀሳቡን አስፍሯል። ኤርትራዊው ፕሮፌሰር አስመሮም የገዳ የአስተዳደር ስርዓትን አጥንተው በመሰነድና ለህዝብ በማቅረብ ላቅ ያለ ሚና መጫወታቸውን የፖለቲካ አቀንቃኙ ገረሱ ቱፋ በፌስቡክ ማህበራዊ ድረገጹ ላይ አስፍሯል። ገረሱ የፕሮፌሰሩ መጽሐፍ ተጨማሪ መረጃዎች ተካተውበት በቅርቡ በድጋሚ ለገበያ እንደሚቀርብም ጽፏል። በሰሜን አሜሪካና አውሮፓ ጉዞዎችና ህዝባዊ ውይይቶች እንደሚደረጉም ጠቁሟል። ይሄ የተሰማው እንግዲህ የገዳ ባህላዊ የአስተዳደር ስርዓት በዩኔስኮ በተመዘገበ ማግስት ነው። ግርማ ጉተማ በበኩሉ በዚያው በፌስቡክ ዛሬ ላይ ሆነን የኦሮሞ ህዝብ የስልጣን ባለቤት ሳይሆንም እንኳ የገዳን በዩኔስኮ እንደ ታላቅ የሰው ልጆች ቅርስ ሆኖ መመዝገብ በደስታ የምናከብረው በዚያ ምክንያት ነው ገዳ የኦሮሞ የወደፊቱ ህልውና መሰረት ነው። ይህ ስርዓት በዓለም አቀፍ ደረጃ መታወቁን ሁላችንም ሰለብሬት ልናደርግ ይገባል ሲል ጽፏል። ወደ ሌላው ርዕሰ ጉዳይ ስናልፍ ሀረር የዘንድሮውን የብሔር ብሔረሰቦችና ህዝቦች ቀን አክብራለች። የኢትዮጵያ መንግስት የኮሚኒኬሽን ጉዳዮች ጽህፈት ቤት ባወጣው ሳምንታዊ መግለጫ ውስጥ የሚከተለው ሀተት አሰፍሯል። የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ህገ መንግስት ለብሔሮች ብሔረሰቦችና ህዝቦች በሰጠው መብትና ይህን መብት ዘላቂ ለማድረግ ባስቀመጣቸው ስርዓቶች በብዝሃነት ላይ የተመሰረተ አንድነትን መፍጠር የቻለ ነው ህገ መንግስቱን መሰረት አድርጎ የተዋቀረው ፌዴራላዊ ስርዓት ከአከላለል ጀምሮ ለኢትዮጵያ ህዝቦች እኩል መብት የሰጠ ነው። ሁሉም ህዝቦች አካባቢያቸውን እንዲያስተዳድሩ በሀገራቸው ጉዳይ ላይም መወሰን የሚያስችላቸው ፍትሐዊ ውክልና እንዲያገኙ ያስቻለ ነው ይላል። በዓሉን አስመልክቶ አስተያየቱን ያሰፍረው እሸቱ ሆማ ቀኖ የዘንድሮውን ህገ መንግስት የጸደቀበት ቀን ወይም የጭፈራ ቀን በዓል ለየት የሚያደርገው ህገ መንግስቱ በታገደበት ወቅት የሚከበር መሆኑ ነው ልበል እንዴ? ሲል ጽፏል። ኢትዮጵያ ሀገር የተባሉ ሌላ የፌስቡክ ተጠቃሚ በበኩላቸው አበል በብዛት የሚከፈልበት ጭፈራ የሚደራበት በቀጥታ ስርጭት ህብረ ትርኢት የሚታይበት ከዛ ደግሞ የህዝቦች መፈቃቀርና እኩልነት ይደሰኮርና ከዛም ብሔር ብሔረሰቦች ብሎም ህዝቦች የልማቱ ተጠቃሚዎች ይባልና በድጋሚ በቆንጆ ቆንጆ ጭፈራ በዓሉ ይጠናቀቃል። አበልና ምቾቱ ግን በዓመት መሆኑ ቀርቶ በቀን ረንዳውም በወር እንኳ ቢገኝ ሲሉ ጽፈዋል። ኢሾ ብርሃን በበኩሉ የብሔር ብሔረሰቦችና ህዝቦች መብት ተከብሯል። እነሱ ምን አለባቸው? የመብራት አይከፍሉ፣ ውሃ አይፈልጉ፣ ቤት አይጨንቃቸው፣ ኢንተርኔት አይዘጋባቸው፣ የእህል ዋጋ አይጨምርባቸው፣ ሲፒ ጁ አክማቸው ቲቪ ላይ ኖረው ቲቪ ላይ የሚጨፍሩ እኛ ሰዎቹ ይጭነቀን እንጂ ጤና ይስጥልን የቴሌቪዥን ነዋሪዎች ሲል ጽፏል። በኢትዮጵያ በአስቸኳይ ጊዜ አዋጁ ተቋርጦ የነበረው የሞባይል የኢንተርኔት አገልግሎት ተመልሷል። ይህም ሌላው አነጋጋሪ ጉዳይ ነበር። ግልጋሎቱ በተቋረጠባቸው ጊዜያት በርካታ ኢትዮጵያውያን የገመድ አልባ የኢንተርኔት አገልግሎት የሚያገኙባቸውን ቦታዎች ለማፈላለግ መገደዳቸውን በማህበራዊ ድረገጾች አስነብበዋል። ሌሊሳ ግርማ በጥፍሬ ቆሜ ዋይፋይ ሳገኝ ደግሞ የምጽፈው ጠፋኝ። አይ የምጽፈው ውስጥ አልጠፋኝም አስፈራኝ እንጂ ሲል ጽፏል። የሞባይል የኢንተርኔት አገልግሎት ሲጀመር በርካታ ኢትዮጵያውያን የተለያዩ አስተያየቶችን አስፍረዋል። ዮና ብር ከኢንተርኔት እስር እንኳን ተፈታችሁ፣ ፓስወርድ ለጠፋባችሁ በማስተርኪን ከፍታለን፣ ፍቅረኛ ለጠፋባችሁ ተለዋጭ እናድላለን ሲል ጽፏል። በአገልግሎቱ ላይ በዶይቼ ቬለ የፌስቡክ ገጽ ላይ በተካሄደ ውይይት በርካታ አስተያየቶች ቀርበዋል። ማይክ መቅድም የሚገርም ነገር ነው፣ እድገታችን የትየለሌ ነው፣ የሚሰራ ነገር ግን የለም አለ እንዳይባል አይሰራም፣ የለም እንዳይባል ጭል ጭል ይላል። ደግሞ በፊት የምንከፍለው በዛ ስንል እንዳልነበር አሁን ጭራሽ ሳንሰማ ዋጋ ጨምሯል መሰለኝ የተሞላው ካርድ ባንዴ ጭጭ ነው የሚለው ሲሉ ጽፈዋል። ኢትዮላንድ ደግሞ በጣም ትክክለኛ ሀሳብ፣ ሜሴንጀር፣ ዋትስአፕ ና ሌሎች ዝግ ናቸው። በተለይ ደቡብ የኢትዮጵያ ክፍል አርባ ምንጭ አካባቢ እና ሌሎችም ምንም አይነት ኢንተርኔት እንደሌለ መረጃ አለኝ። ህዝቡ በጣም ተቸግሯል ሲሉ ጽፈዋል። በቀጣይነት የምንመለከተው ደግሞ የኢትዮጵያ ባለስልጣናትና የማህበራዊ ድረ ገጾችን ነገር ነው። የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ በስማቸው የተከፈቱ የፌስቡክና ትዊተር ገጾች ቢኖሩም አንዳቸውም የራሳቸው ለመሆኑ ማረጋገጫ የላቸውም። በምክትል ጠቅላይ ሚኒስትሩ አቶ ደመቀ መኮንን ስም የተከፈቱ የማህበራዊ ድረ ገጾችም እንዲሁ የተረጋገጡ ወይም ቬሪፋይድ አይደሉም። የውጭ ጉዳይ ሚኒስትሩ ዶክተር ወርቅነህ ገበየሁ የፌስቡክ ገጽ በአንጻሩ ኦፊሴላዊና የተረጋገጠ ነው። በስማቸው የተከፈተው የትዊተር ገጽ ግን እንደ ጠቅላይ ሚኒስትሩና ምክትል ጠቅላይ ሚኒስትሩ ሁሉ የተረጋገጠ አይደለም። የቀድሞ የጤና ጥበቃና የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖን በአንጻሩ የፌስቡክም ሆነ የትዊተር ገጾቻቸው የተረጋገጡ ነበሩ። በጉዳዩ ላይ የኢትዮጵያ መንግስት የኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር የሆኑትን ዶክተር ነገር ሌንጮን ጠይቂያቸው ነበር። ማን ይጠቀማል? ማን አይጠቀምም? የምጠቀመው እንዴት ነው የምጠቀመው? የትኛውን የሚዲያ ሶሻል ሚዲያ አውታር ነው የምጠቀመ? የማይጠቀሙት ለምንድን ነው? የምሉት በጥናት መታየት ያለበት ጉዳይ ነው እና እዚህ ላይ ኮመንት ማድረግ በጣም አስቸጋሪ ነው። ከአጣራም በኋላ ካስፈለገ ማለት ነው። በሂደት አሁን የምንሰራቸው ብዙ ስራዎች ስላሉ በጊዜው በዚህ ጉዳይ ላይ መረጃ መስጠት እንችላለን። ምክንያቱም ዴታው በእጃችን የለም። ይህን ይህን ያህሉ ይጠቀማል ይህን ያህሉ አይጠቀምም የሚል ነገር የለም። ለምሳሌ አሁን እርስዎ ትዊተር ላይ ቬሪፋይድ የሆነ የተረጋገጠ መረጃ የሚለዋወጡበት ገጽ እስካሁን ድረስ የለውትም። እየፈለግኩ ነበረ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በተመሳሳይ የእርሳቸው መሆኑን ማረጋገጫ ያለው ትዊተር ገጽ የላቸውም። እርስዎ ለምሳሌ በቅርቡ ሊጀምሩ ይችላሉ። እርስዎ ወደ ትዊተር ወደ ፌስቡክ አልመጡም። ምክንያቱም ምንድን ነው አሁን አንተ ነህ እያልክኝ ያለሁ እንጂ ይሄንን የሚገልጽ ማረጋገጫ የለንም ማለት ነው። አንዳንዱ በራሱ ስም ላይ ይጠቀም ይችላል፣ የሚጠቀም ሊኖር ይችላል ማለት ነው። ስለዚህ እኮ መሰረቱ እውነት ላይሆን ይችላል ይሄ የሚባለው ነገር ማለት ነው። ማንንም የጠቀስካቸውን ሰዎች የሚጠቀሙ ሊኖሩ ይችላሉ። ስለዚህ ማጣራት አስፈላጊ ነው ማለት ነው። የማህበራዊ መገናኛ ብዙሃንን በተሻለ ሁኔታ ከሚጠቀሙ ተቋማት መካከል አንዱ የሆነው የኢትዮጵያ ውጭ ጉዳይ ሚኒስቴር በፌስቡክ ገጹ ኢትዮጵያ የዓለም አቀፍ ስኳር ድርጅት ምክትል ሊቀመንበር ሆና ተመረጠች የሚል ጽሁፍ፣ ህዳር 28 ቀን 29 ዓ.ም አስፍሯል። ጽሁፉን ከ300 በላይ ሰዎች ወደውታል። ከ61 በላይ ደግሞ በግል ገጻቸው አጋርተውታል። ጽሁፉ በዚያው በውጭ ጉዳይ ሚኒስቴር ገጽ ላይ በፌስቡክ ተጠቃሚዎች ዘንድ የመነጋገሪያ ርዕሰ ጉዳይ ሆኖ ነበር። አስተያየታቸውን ከጽሁፉ ግርጌ ካሰፈሩት መካከል አንዱ የሆኑት ሃሌታ ሀ ስኳር የለን የስኳር ሊቀመንበር ሰላም የለን የሰላም አምባሳደር ዴሞክራሲ የለ የዴሞክራሲ ተምሳሌት ራንቺ ኢትዮጵያ በዚህ 25 ዓመት ምን ያልሆን ሸዋለ ሲሉ ጠይቀዋል። ዘለቀ ቢተውልኝ ነገም የተባበሩት መንግስታት ጸሐፊ ሆና ትመረጣለች የሚል ሌላ አስተያየት አስፍረዋል። ይርዳውኒው በበኩላቸው ይህ ፖለቲካዊ ጨዋታ ነው ሲሉ ተሳልቀዋል። ሀብታሙና ውጋው ደግሞ ለዚህ ነው ሰሞኑን ስኳር ኪሎ 45 ብር የሆነው የሚል ሌላ ጥያቄ አንስተዋል። የፖለቲከኛውና የቀድሞው የአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ መምህር ዶክተር ምረራ ጉዲና እስር ዛሬም እያነጋገረ ነው። በርካታ ደጋፊዎቻቸው እንደዚሁም የኢትዮጵያ መንግስት ተቺዎች ፖለቲከኛው ከእስር እንዲፈቱ የሚጠይቁ የማህበራዊ ድረገጽ ዘመቻዎች ጀምረዋል። ዓለም አቀፍ የኦሮሞ ጠበቆች ማህበር ምረራ ጉዲና ምንም አይነት ወንጀል አልፈጸሙም፣ በአፋጣኝ ከእስር ሊፈቱ ይገባል ሲል ያወጣውን መግለጫ በርካቶች በማህበራዊ ድረገጾች አጋርተውታል። የኢትዮጵያ መንግስት ደጋፊውና ጦማሪው ዳንኤል ብርሃነ የዶክተር መረራ ጉዲና መታሰር አሳሳቢ ነው። የመታሰር እድላቸው ጠባብ ነው ተብሎ የሚገመቱ ሰዎች ዝርዝር በአስደንጋጭ ሁኔታ እያሽቆለቆለ ነው። የእብደት ሁኔታ እስኪያባራ ምናልባት የተሻለ ደህንነት ወዳለበት ናይሮቢ፣ አሊያም ዩናይትድ ስቴትስ መሄድ ይኖርብኛል ሲል ስጋቱን ገልጧል። ዳንኤል በዚህ ሀሳቡ ከማህበራዊ ድረገጽ ተጠቃሚ ወዳጆቹ የተደበላለቀ ምላሽ ተሰጥቶታል። ከእነዚህ መካከል የሚከተለው ይገኝበታል። ጸሐፊው ዮሐንስ አየሎም ናቸው። በኢትዮጵያ ፖለቲካ ህግ ተላልፎና ወንጀል ሰርቶ መታሰር በጥላቻ በተመረዙት በደመነፍስ በሚቃወሙት ግራ በገባቸውና ምን መቃወምና መደገፍ እንኳን በማያውቁት ተቃዋሚ ነን ባዮች ዘንድ ግፋ ቢል የአንድ ሳምንት ዋጋ ቢስ ዝና ስለሚያስገኝና እንደ ጀግና ስለሚያስቆጥር አንዳንዴም በጎ ፈንድሚ ጥቂት ሺህ ዶላሮች በለመና ስለሚያስገኝ ያንን ጊዜያዊ ጥቅም ፍለጋ ነው። የመረራ መታሰር ዳንኤልን ለምን እንዳሰጋውና ወደ ኬንያ ሄዶ እንደ አሸባሪው ኦነግ አባላት 30፣ 40 ዓመት ለመበስበስ ምን እንዳሳስበው ግን ራሱ ያውቃል ሲል ጽፈዋል። በነገራችን ላይ የኢትዮጵያ መንግስት የኮሚኒኬሽን ጉዳዩ ጽሕፈት ቤት ሚኒስትር ዶክተር ነገሪ ሌንጮ መረራ ጉዲና የታሰሩት የአስቸኳይ ጊዜ አዋጁን ተላልፈው በመገኘታቸው ነው ሲሉ ለጋዜጠኞች የተናገሩትም በዚሁ ሳምንት ነበር። ዶክተር መረራ ጉዲና በአስቸኳይ ጊዜ አዋጁ ተጠርጥረው ከታሰሩ ሌሎች ዜጎች በተለየ ፍርድ ቤት መቅረባቸው ተሰምቷል። የኢትዮጵያ መንግስት ደጋፊዋ ሰናየት መብርሃቱ ስለ መረራ መፈታትና ያለመፈታት የሚወስነው የሀገሪቱ ህግ እንጂ የአሜሪካ ይሁን የአውሮጳ ምክር ቤት ነባር አሊያም አዲስ የፓርላማ አባል አይደለም። ለነገሩ ኤንዲ አንዳርጋቸው ጽጌን ይመስላል። ሲታሰር እኮ የመላው ዓለም ሀገራት ኢትዮጵያ እንድትፈታው ጠየቁ ብቻ ሳይሆን አስጠነቀቁም ስትሉን ነበር ማሳሰቢያውም ይሁን ማስጠንቀቂያው ሳይተገበር የምኞታችሁ ማድመቂያ ሆኖ ቀረ እንጂ ስትል ጽፋለች። የዛሬም ሰናዷችንን ልናጠናቅቅ ነው። በስተመጨረሻ ግን ሞታውን ሪካርድስ ፕሬዚዳንቱ ኢትዮጵያ ኃይለ ማርያም በቢልቦርድ የ2016 100 ተጽዕኖ ፈጣሪ ስራ አስፈጻሚዎች ጎራ መመደቧን በትዊተር ገጹ ጽፏል። አዲስ ጋዜጣ ደግሞ እንደዚሁ በትዊተር ማህበራዊ ድረገጽ ዶክተር አሸብር ወልደ ጊዮርጊስ የኢትዮጵያ ቅርጫት ኳስ ፌዴሬሽን ፕሬዚዳንት ሆኖ መመረጣቸውን አስነብቧል። የዛሬም ሰናዷችን ጥናቋል። እሸቴ በቀለ ነኝ። ጤና ይስጥልኝ።